የተለያየ አላማ ያላቸው ሁለት ሰላማዊ ሰልፎች በተመሳሳይ ቀንና ሰዓት በመስቀል አደባባይ ይህ የአዲስ አበባ አስተዳደርና ሰማያዊ ፓርቲ የተወዛገቡበት ጉዳይ ነው። በሃይማኖት ተቋማት ጉባኤ የተጠራውና አክራሪዎችንና ጽንፈኞችን የማውገዝ አላማ ያለው ሰልፍ የፊታችን እሁድ ነሐሴ 26 በመስቀል አደባባይ እንዲካሄድ ፈቃድ መሰጠቱን የአዲስ አበባ አስተዳደር አስታውቋል። ሰማያዊ ፓርቲ በበኩሉ በተጠቀሰው ሰዓትና ቦታ የተቃውሞ ሰልፍ ለማካሄድ በቅድሚያ የጠየቅነው እኛ ነን በማካሄዱም እንገፋበታለን ብሏል። ይህ አባባል ሕገወጥና እብሪት ነው ያለው የአዲስ አበባ አስተዳደር በበኩሉ ቀድሞ ጥያቄ ያቀረበው የሃይማኖት ጉባኤ ነው ነው ያለው። እስክንድር ፍሬው ሁለቱንም ወገን ያካተተ ዘገባ አስተላልፎልናል። ከሶስት ወራት በፊት ግንቦት 25 ቀን ህዝባዊ የተቃውሞ ሰልፍ ያካሄደው ሰማያዊ ፓርቲ የዚያ ተከታይ የሆነ ሌላ ሰልፍ ለማካሄድ ዝግጅት ላይ ነው። ፓርቲው ሰልፉን የሚያካሄደው የፊታችን እሁድ ነሐሴ 26 ቀን በአዲስ አበባው የመስቀል አደባባይ እንደሆነም አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ በዚሁ ቦታና በተመሳሳይ ሰዓት አክራሪዎችንና ጽንፈኞችን የሚያወግዝ ሰልፍ ጠርቷል። በተለያዩ የመገናኛ ብዙሃንም ጥሪ እያደረገ ይገኛል። ሰልፍ ቀድመን የጠራ ነውና የማሳወቂያ ደብዳቤ የሚያቀረብ ነው እኛነን፣ ሲል ሰማያዊ ፓርቲ ይናገራል። የአዲስ አበባ አስተዳደር ሌላ ሰልፍ ስለመኖሩ የነገረን አልነበረም ያሉት የፓርቲው ሊቀመንበር አቶ ይልቃል ጌትነት ይህንኑ ለቪኦኤ አብራርተዋል። እኛ አጠቃላይ በ26 ሰልፍ እናደርጋለን። በዚህ ጊዜ የታውቁ አስፈላጊው ትብብር ይደረግ ብረን ስንጽፍ መልሰው ደብዳቤ ጻፉልን እነዚሁ የሚፈርሙ ሰዎች ሰልፉን ኃላፊነት የሚወስዱት የሰልፉን ቦታ ሰዓቱን፣ በዝርዝር እንዲገለጽልን መልሰው ደብዳቤ ጻፉልን። በዛ መሰረት ያንን ገልጸን መስቀል አደባባይ መሆኑን ከቢሮ መነሻችን ሶስት ሰዓትኛ ጋር መሆኑን ያንን ያንን አድርገን ጽፈን ስንሰጣቸው ባለፈው ሳምንት አርብ ዕለት ማለት ነው። እንደውም ያነሱልን ነገሮች ምንድን ናቸው? መስቀል አደባባይ በኮንስትራክሽን ላይ ነው የግንባታ ስራ እየተካሄደበት ነው ሲሉን፣ አይ ከሁለት ቀን በፊት እኮ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ሙት ዓመት እዛ ቦታ ላይ ድንኳን ተጥሎ እና አንዳንድ ነገር ስራ ሲከበር ነበረ። ስለዚህ ያደለም አደለም እሱን አንቀበልም አልናቸው። እንግዲህ ይሄ ማለት በዛን ቀን ሰልፍ የተጠራ ቢሆን እንደዚህ ቢሆን በአካል ደብዳቤ ስንሰጣቸው ይነግሩንም ነበር። ያሉት ነገር ያ ቦታ ይሆናል አይሆንም ኮንስትራክሽን አለበት የለም ነው ስንነጋገር፣ ስለዚህ ይህንንም ቢሆን ካለ ሌላ አማራጭም እንድንፈልግ በደብዳቤ ግለጹልን። የተለየም ነገር ካላልናቸው በደብዳቤም የተገለጸልን ነገር የለም። በ48 ሰዓት ውስጥ የተለየ መልስ ስላልተሰጠን እንደተፈቀደልን በመቁጠር ዝግጅታችንን እንቀጥለናል ብለዋል አቶ ይልቃል። የአዲስ አበባ አስተዳደር ግን በዚህ የሰማያዊ ፓርቲ አባባል አይስማማም። በአስተዳደሩ የከንቲባው ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ለቪኦኤ ሲናገሩ ሰልፍ ለማድረግ ቀድሞ የጠየቀው የሃይማኖት ተቋማት ጉባኤ ነው ብለዋል። ይሄ ፍጹም የተሳሳተ ነው። መጀመሪያ ያቀረቡት ጥያቄ መሟላት የሚገባውን ሰላማዊ ሰልፍ አንድ ፓርቲ ከማድረጉ በፊት ወይም ማንኛውም ህብረተሰብ የመሰብሰብ የሰላማዊ ሰልፍ የማድረግ መብት እንዳለው ይታወቃል። ይሄ መብት መጠቀም የሚችለው ደግሞ ባለው የአሰራርና አፈጻጸም መመሪያ ላይ ነው ተመስርቶ መሆን ያለበት። ይሄ መመሪያ የሚጠይቀውን መስፈርት ማሟላት ስላለባቸው ያን መስፈርት አሟልተው እንዲመጡ ነው የገለጽንላቸው። ቀኑ በዚህ ነው የሚባል ነገር ሳይኖር ከዛ በኋላ እለቱን እንዲያሳውቁ ነው የገለጽ ነው ይህንን መስፈርት አሟልተናል ይፈቀድልን ብሎ በሀያ ስድስት ይፈቀድልን የሚል ጥያቄ ያቀረቡ በኋላ ይሄ ግን ጥያቄ የቀረበው የሃይማኖት አባቶች ከጠየቁ በኋላ በመሆኑ ለሃይማኖት አባቶች አስቀድሞ ተፈቅዷል። ይሄ ደግሞ የአንድ ድርጅት ወይም የአንድ ፓርቲ አይደለም፣ የሀገራዊ ጉዳይ ነው የሀገር አቀፍ ጉዳይ ነው እና ለነሱ አስቀድመን የፈቀድን ስለሆነ ለእነሱ ለመፍቀድ አስቸጋሪ ሁኔታ ስላለ ይሄን በሚገባ ተነጋግረን እነሱም አምኖበት የተለያየንበት ሁኔታ ነው ያሉ የሃይማኖት ተቋማት ጉባኤም ሆነ ሰማያዊ ፓርቲ ሰልፉን የፊታችን እሁድ በመስቀል አደባባይ እንደሚያካሂዱ እየገለጹ እየቀሰቀሱ ነው። በተለይ ከነገ ጀምሮ ባሉት ሶስት ቀናት በከተማዋ የተለያዩ አካባቢዎች እንደሚቀሰቅሱ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት አስረድተዋል። ሰልፉንም በአጠር ነው ቀንና ቦታ እንገፋበታለን ሲሉ ተናግረዋል። ምንም ጥርጥር የለውም። እኛ እንደውም ስህተት የምንሆነው ካልገፋንበት ምክንያት ነው። ምክንያቱም ህግ ወጥንን ማለት ነው። ህግ አናከብርም፣ ህግ እንዲከበርም አንሰራም። የተቋቋምንላቸውን መሰረታዊ ዓላማዎችና ሴቶች ፍትህ ሲጣስ፣ ህግ ወጥ የሆነ ስራ ሲሰራ እንደ መተባበር ስለሚቆጠር ሰልፉን የማድረግና ያለማድረግ ጉዳይ ብቻ ሳይሆን ህግንም የማስከበር ነገር እና ህግንም የማክበር ስለሆነ ምንም ጥርጥር የለውም፣ እንገፋበታለን ነገር ግን ለሚፈጠረው ነገር ተጠያቂው ችግር እንኳ የሚፈጠር መንግስት ስለሆነ አሁንም ቢሆን እነሱ የጠሩትን ሰልፍ እንዲስቡና አሁንም መንግስት ይህንም በሰከነ ሁኔታ መልስ እንዲሰጥበት ለነሱ ማብራሪያም እንዲሰጥ ለህዝቡ በድጋሚ ጠይቃለሁ። የእኛ ግን ሰልፉ በምንም መንገድ የሚቀርብበት የህግ አግባብ የለውም፣ እንገፋበታለን። ነሐሴ 26 ለሰማያዊ ፓርቲ የተሰጠ የሰልፍ እውቅና የለም። ያለው የአዲስ አበባ አስተዳደር ግን ይህንን የጣስ አካሄድ ሕገ ወጥ መሆኑን አስታውቋል። በአዲስ አበባ አስተዳደር የከንቲባው ጽፈት ቤትና የካቢኔ ጉዳዮች ኃላፊ የአቶ አሰግድ ጌታቸው ማስጠንቀቂያም ይህንኑ ያረጋገጠ ነው። ይሄ ፍጹም የዚህ አይነት አካሄድ ካለ ስርዓተ አልበኝነትና እብሪተኝነት ነው። ምክንያቱም ሰልፍ ለማካሄድ መሟላት የሚገባቸው መስፈርቶች አሉ። ይሄን አሟልተው ሲገኙ የከተማ አስተዳደሩ ደግሞ ሰልፍ የሚወጣው ሰው በሰላማዊ መንገድ ሰልፉን ወጥቶ ድምፁን አሰምቶ መመለስ ስላለበት ይሄን ማስከበር የሚቻለው አስፈላጊ ቅድመ ዝግጅት ተደርጎ የፖሊስ ኃይል ተመድቦ ጥበቃ ተደርጎለት የሚሄድበት መ መንገድ ሰልፈኛው የሚወጣበት የሚገባበት መንገድ ተመቻችቶ መንገዶች ተዘግቶ ነው መሆን ያለበት። ይሄን ለማድረግ የሚያስፈልግ ጊዜ አለ፣ እነሱም ያውቁታል። ከዚህ ውጭ ደግሞ ያልተፈቀደ ሰልፍ ማድረግ ራሱ በራሱ ወንጀል ነው። ስለዚህ ያልተ ሰልፍ የሚያካሄድ ባለው ደንብና መመሪያ መሰረት የሚጠየቁ ይሆናል። እኛ ግን እስከምናውቀው ድረስ አሁን ፈቅደን ያለነው ለሃይማኖት አባቶች ለጠሩት በተለይ ከተማ አቀፍ ብቻ ሳይሆን ሀገር አቀፍ ማለት የሚችለው ትልቅ ሰላማዊ ሰልፍ ነው። ይሄን ለማስተናገድ የሚያስችል የጥበቃ ሀይል እንደዚሁም በእለቱ የሚያስፈልጉትን የመንገድ መዝጋት ስራዎች ሲቀጠሩ ከፖሊስ ጋርም እየሰራን ያለ ነው። ከዚህ ውጪ የሰላማዊ ፓርቲ የጠየቀው ጥያቄ ጠየቀው ጥያቄ ቢኖርም ያልተፈቀደ በእለቱ ሌላ ሰልፍ የተያዘ ስለሆነ ያልተፈቀደ መሆኑን ነው ገልጸን የጻምንላቸው ከነሱም ጋር ተገናኝተን ተነጋግረናል። የሁለቱ ወገኖች ውዝግብ የጀመረው ባለፈው ሳምንት ነው። የሰላማዊ ሰልፍ እውቅና ደብዳቤ ብናስገባም የሚቀበለን አጣን ሲል ሰማያዊ ፓርቲ ማስታወቁ ይታወሳል። አባባሉን ያስተባበለው የከተማው አስተዳደር በበኩሉ ይዘቱ እንኳን ሳይታይ ደብዳቤውን ወርውረው أهداوة إهم كأند بارتي يمت بقائد اللمالة توي تواصل. لامريكا ديمس راديو سكندر فريو كأدي.